የአገር መከላከያ ሰራዊት የደቡብ እዝ ተቀዳሚ ወታደራዊ ችሎት ሀገር ለማፍረስ ከህወሓት ጋር አሲረዋል ባላቸው 48 ተከሳሾች ላይ ዛሬ ፍርድ ሰጥቷል። ከነሐሴ 20 2013 ዓመተ ምህረት ጀምሮ እያስቻለ ያለው ወታደራዊ ችሎት የዛሬዎቹን ጨምሮ በ154 ተከሳሾች ላይ ከሁለት ዓመት እስከ 18 ዓመት የሚደርስ ጽኑ እስራት ፈርዷል። ችሎቱን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። ፍርደኞቹ አገር በማፍረስ ሴራ ውስጥ ካለ ህወሓት ጋር አብረዋል፣ ለሀገራቸው የገቡትን ቃል ኪዳን ወደ ጎን በመተው የሰራዊቱን አጠቃላይ እንቅስቃሴ አደጋ ላይ ጥለዋል፣ የትግራይ ልዩ ኃይልን ያጠናክራል ያሏቸውን ተግባራትን አከናውኗል፣ የሰራዊቱን ልዩ ልዩ ምስጢራዊ ሰነዶችና መረጃዎችን አሳልፈው ሰጧል የሚል ክስ ቀርቦባቸው ተመስክሮባቸዋል ብሏል። ፍርድ ቤቱ በደቡብና በኦሮሚያ ክልል በሸመቁ ራሳቸውን የኦሮሞ ነጻነት ሰራዊት የሚሉና መንግስት ደግሞ ኦነግ ሸኔ የሚለው ቡድን ላይ እርምጃ እንዲወሰድ የሚሰጠው ዘመቻ እንዲከሽፍና የሰራዊቱ አባላት በቡድን እንዲገደል አድርጓል በሚል ክህደትም ተወንጅሏል። መከላከያ ሰራዊት ጥቆችና መድፍን ጨምሮ ትልልቅ የጦር መሳሪያዎች አገልግሎት እንዳይሰጡ ሆነ ብሎ በማበላሸት እኩይ ተግባር ውስጥ መገኘታቸው በመረጋገጡ ተፈርዶባቸዋልም ብሏል። መዝገቦቹ ክርክር ሲደረግባቸው የቆዩ ሲሆን የወታደራዊ እዙ አቃቤ ሕግ ያቀረበባቸውን ክስና ምስክርነት መርምሮ በቀረበው አስተያየት መሰረት የቅጣት ውሳኔ ሰጥቷል። ፍርድ ቤቱም ወንጀለኞች ናቸው ባሏቸው ግለሰቦች ላይም ፍርድ አስተላልፏል። በመሆኑም አርባ ስምንት የሰራዊቱ አባላት በቀረበባቸው የወንጀል ክብደትና ቅለት እንዲሁም መረጃና ማስረጃ መሰረት ከሁለት ዓመት ከዘጠኝ ወር እስከ አስራ ስምንት ዓመት ከስምንት ወር ጽኑ ስርዓት እንደተፈረደባቸው የቀዳሚ ፍርድ ቤት ዳኞች አረጋግጧል። መዝገቡ የቀረበው ግራ ቀኝ ቅጣት አስተያየት መርምረን ቅጣት ለመወሰን ነው። በመሆኑም መርምረን የሚከተለውን ወስነናል። አንደኛ ክስ የመከላከያ ሰራዊት መከላከያ ሰራዊት በጦር ሜዳ ግዳጅ ላይ ባለበት ወቅት የወንጀል ህግ አንቀጽ ሀያ ሰባት ሁለት እና ሁለት አርባ ሰባት ስር በኢትዮጵያ መከላከያ ኃይል ላይ ጉዳት የሚያደርስ ወንጀል እንድፈጸም ማነሳሳት ሙከራ ወንጀል፣ በሁለተኛ ክስ የወንጀል ህግ አንቀጽ ሁለት ዘጠና ስድስት መስር በንግግር ከስነ ስርዓት ውጭ መሆን ወንጀል፣ በሶስተኛ ክስ የወንጀል ህግ አንቀጽ ሰላሳ ሰባት አንድ እና ሁለት ሰማንያ ስምንት ሁለት ስር ኩብለላ አባሪ መሆን ወንጀል፣ በአራተኛ ክስ የመከላከያ ሰራዊት በጦርነት ግዳጅ ላይ ባለበት ወቅት የወንጀል ህግ አንቀጽ ሁለት ዘጠና ስምንት ሁለት ስር የበላይ ትእዛዝ መጣስ ወንጀሎች ጥፋተኛ ተብሏል። በዚህም መሰረት ፍርድ ከተላለፈባቸው ውስጥ ሀምሳ ሌቃ ሹመንዲ ትርፌ በአስራ ስምንት አመት ከስምንት ወር፣ ለትናንት ኮሎኔል ገብረ ኪዳን ወልደ ማርያም በአስራ ስምንት አመት፣ ሻለቃ ሀብቱ አበራ ግደይ በአስራ ሰባት አመት፣ መቶ አለቃ ካሱ ብርሃኔ በአስራ ስምንት አመት፣ ሀምሳ ሌቃ ለቃ ግደይ ገብረ ዮሐንስ በአስራ ስምንት አመት ከሶስት ወር፣ ኮሎኔል ወንድም ገብረ ዋድ በአስራ ስምንት አመት፣ ሻለቃ በአሻ ሹምዬ ወልደ ብርሃን በአስራ ሰባት አመት ጽኑ ስርዓት እንዲቀጡ ተፈርዶባቸዋል። የወታደራዊ እዙ አቃበ ህግ ሻለቃ ፀሐይ ምንዳ ወንጀለኞቹ የፈጸሙት ወንጀል የሀገር ክህደት ወንጀል መሆኑን በመግለጽ በማክበጃነት አቅርበዋል። ስለተሰጠው ፍርድም ተናግሯል። የህግ የበላይነት በማስፈን ሁሉንም ሰዎች በተጨባጭ ማስረጃ አረጋግጠን መቶ ፐርሰንት ሊባል በሚችል ደረጃ በፍርድ ቤት እንዲቀጡ አድርገናል። የፍርደኞቹ ተጠባባቂ ጠበቃ ይግባኝ የሚያስጠይቁ የፍርድ ውሳኔዎች ካሉ በሂደት እንጠይቃለን ብሏል። አቃቤ ህግ የወንጀል ህግ አንቀጽ ሰማንያ አራት አንድ ሐን ጠቅሶ ያቀረቡት ማክበጃ ህጋዊ ማስረጃ ነው ብለን አናምንም። ስለሆነም በወንጀል ህግ አንቀጽ ከሆነ አራት ሁለት መሰረት ፍርድ ቤቱ ውድቅ እንዲያደርግልን እያመለከትን የእዙ ተቀዳሚ ወታደራዊ ፍርድ ቤት ከነሐሴ ሀያ ሁለት ሺ አስራ ሶስት ዓመተ ምሕረት አንስቶ እያስቻለ ባለው ችሎት የዛሬዎችን ጨምሮ በመቶ ሀምሳ አራት ላይ ፍርድ እንደተላለፈባቸው የእዙ የፍትህ ቡድን መሪ ሻለቃ ፀሐይ ምንዳ ተናግሯል። የቅጣት ውሳኔዎቹ የተላለፉትና የፍርድ ሂደቱ የተካሄደው በተለያዩ ችሎቶች መሆናቸውንም ለመረዳት ተችሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም